ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሀገራችን አግባት ከተናገሩ በኋላ ንግግር አይፈቀድም፣ ግን ለሰላምታ ነው የመጣሁት። በጣም ደስ ይለኛል። እንኳን ደስ አላችሁ። ከ27 ዓመታት በላይ ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውህደት ፈጠረች። አንድ መሆኗ በተበሰረበት ሥነ ሥርዓት ላይ ደስታቸውን የገለጹትን የጠቅላይ ሚኒስትር አብይ አህመድ ድምፅ ነበር የሰማችሁት። ተራሪ በአባቶቻችን አርቆ አሳቢነት በሰለጠነ መንገድ በራሳቸው ውይይት ይቻላል መፍትሄ አግኝኮ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስታ ነው። በስነ ስርዓቱ ላይ የበኩላቸውን የተናገሩት መላከ ህይወት ሀገራዊይን ብርሃኑ የአደራዳሪው ኮሚቴ አባል ናቸው። በሌላ በኩል ደግሞ ስመኛው በቀለ ማለት ህዝብ ማለት ነው። እሱ ዛሬ ሞተ፣ ነገም ሌላ ሰው ይሞታል። ተመርምሮ ገዳዩ ካልተያዘ ነገም ሌላ ሰው ይሞታል። ዳዊት ማነገረው ይባላል ዛሬ ተገድለው ከተገኙት ከኢንጂነር ስመኘው በቀለ ጋር ያጎት ልጆች ናቸው። ሙሉ ዘገባው በመጽሔት ተይዟል። ጤናስትል እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ሐምሌ 19 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍሳሐየነን ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁን ታመሹ ዘንድ የአክብሮት ጥሪያችን ነው። በቅድሚያ የዕለቱን ዜና እናሰማለን ዋሽንግተን ዲሲ አካባቢ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ለገቡት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል እያደረጉላቸው ነው። ጠቅላይ ሚኒስትሩ ስልጣን ላይ ከወጡ ከአራት ወራት ባነሰ ጊዜ ውስጥ ብዙ ለውጦች ማድረጋቸው የሚታወቅ ነው። ሁኔታዎችን የማረጋጋት ስራም ሰርተዋል። በጉብኝታቸው በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ጋር ተገናኝተው ይነጋገራሉ። በዛሬው ቅንብራችን ሰፋ ያለ ቅንብር ይኖረናል። ባለፉት 27 ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ሥነ ሥርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። በዚህም ላይ ዘገባ ይዘናል። ተዳዳሪ በአባቶቻችን ሩቅ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሔ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው። ቅዳሜ 21 በመቀለ ከተማ፣ እሁድ ሐምሌ 22 ደግሞ በመላ ትግራይ ከተሞች ሰላማዊ ሰልፍ እንደሚካሄድ የህዝብና የሙያ ማኅበራት በጥምር ገልጸዋል። ሰላማዊ ሰልፉ ሶስት አንኳር መልእክቶች እንዳሉት ጠቅሶ አለም ፍስሐ ዝርዝር ዘገባ ልኮልናል። በዋነኛው የሰልፍ ዓላማ የኢትዮጵያና የኤርትራ የሰላም ሁኔታን በመደገፍ ለኤርትራ ህዝብ ያለንን ፍቅር ለመንጸባረቅና ለዘላቅ ሰላም ያለን ምኞት ለመግለጽ፣ ሁለተኛው ዘር በመለየት የሚደረገው ጥቃት ለመኮነን ሲሆን፣ ሶስተኛው ህገ መንግስት ይከበር የሚል ነው። ይህ ቅዳሜ ሐምለ 21 2010 ዓ ም ከጠዋቱ 12 ሰዓት በስታዲየም ትግራይ የሚካሄደው ሰለማዊ ሰልፍ በርካታ ህዝብ እንደሚገኝ ተስፋ ተደርገዋል። አዘጋጆች ሰልፉን ለመካሄድ ፍቃድ አግኝተው በመራራጥ ላይ ናቸው። በዚህ መሠረት መቀለ ከተማ በኢትዮጵያና በትግራይ ባንዴራ ከወዲሁ ደምቃ ትገኛለች። በመኪኖች በተለይ ታክሲዎች ባንዴራ በመስቀል መንቀሳቀስ ጀምረዋል። ይህ በእንዲህ እንዳለ የሰልፍ ማጀቢያ የኢትዮጵያ የኤርትራና የትግራይ ሰንደቅ ዓላማ ያላቸው ነጋዴዎች ያሰሩት ቲሸርት በ180 ብር እየተሸጠ ይገኛል። ሰልፉ እህድ ሐምለ 22 2010 ዓ ም በመላው የትግራይ ከተሞች እንደሚቀጥል ይታወቃል። አለም ፍስሐ ከመቀለ። በዝምባብዌ በሚቀጥለው ሳምንት ከሚካሄደው ጠቅላላ ምርጫ ራሱን እንደሚያገል ዋናው የተቃዋሚ ፓርቲ አስታውቋል። የምርጫ ኮሚሽኑ ለገዢው ፓርቲ ያደላ የድምፅ ማጭበርበር ለማካሄድ አቅዷል የሚል እምነት እንዳለው አስረድቷል። ባልደረባችን ሰበስቲያን ፎ ከሐራሬ ይህ ይበልጥ ያብራራዋል። ሰለሞን ክፍሌ ያቀርበዋል። የተቃዋሚ ጥምረት ፓርቲው ሙቭመንት ፎር ዲሞክራቲክ ቼንጅ አላያንስ መሪ ኔልሰን ቻሚሳ ትላንት በተጠራ ጋዜጣዊ ጉባኤ ላይ ሲናገሩ በመጪው ሳምንት ሰኞ በሚደረገው ፕሬዝደንታዊ ምርጫ እንደምናሸንፍ እምነታችን ነው ብለዋል። ድል ከምንጎናጸፍበት ምርጫ ራሳችንን ማግለል የሚቻል አይሆንም። ያን እናደርግ ዘንድ ነው ተሸናፊዎች የሚፈልጉት። የሕዝባችን ፍላጎት አምባገነንነትን እንድናሸንፍ፣ ድህነትን እንድናስወግድ፣ እንዲሁም ተስፋ መቁረጣቸውን እንድናባርርላቸው ነው። የእኛ በአሸናፊነት መውጣት የተረጋገጠ ነው። ያን እንድታውቁ ያስፈልጋል። ኔልሰን ቻሚሳ ትናንት ይህን ጋዜጣዊ መግለጫ ከመስጠታቸው በፊት ግን የተቃዋሚ ጥምረቱ ከምርጫው ራሱን ሊያገል ነው የሚል ጭምጭምታ ሀገሪቱ ውስጥ በስፋት ሲነገር እንደነበር ታውቋል። በዚምባብዌ የምርጫ ኮሚሽን አሰራር ተሰላችቶ ተስፋ ቆርጧል የሚል ምክንያት እየተሰጠ ነበር ጭምጭምታው የሚናፈሰው። የተቃዋሚ ፓርቲው የመራጮችን ድምፅ ለመቁጠር የሚጠቀምበትን አሰራር ለማየት ያቀረበውን ጥያቄ የምርጫ ኮሚሽኑ ውድቅ አድርጓል። ኮሚሽኑ ገዢው ዛኑ ፒኤፍ ፓርቲ በእጩነት ላቀረባቸው ለፕሬዚደንት ኤመርሰን ማንጓጓ ያደላል ሲል ያቀረበውን ስሞታም እንዲሁ። የሰብአዊ መብቶች ተከራካሪ ቡድኖችም ኮሚሽኑ ለብዙ ዓመታት አገሪቱን ባስተዳደሩት በቀድሞ ፕሬዚደንት ሮበርት ሙጋቤ ዘመን በተካሄዱ ምርጫዎች ሁሉ ማጭበርበር አካሂዷል ሲሉ በተደጋጋሚ መክሰሳቸው ይታወሳል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ በምክትላቸው ሮድ ሮዘንስታይን ላይ በከፍተኛ ደረጃ እንደሚተማመኑ በመግለጽ አንድ የወግ አጥባቂ ሪፑብሊካውያን ምክር ቤት አባላት ቡድን ከሶ ከስራ ለማስወጣት የሚያደርገውን ጥረት ውድቅ አድርገዋል። ሴሽንስ ቦስተን ሆነው ባደረጉት ጋዜጣው ጉባኤ ምክትሌ ሮድ ሮዘንስታይን ከፍተኛ ብቃት አላቸው ብለዋል። የምክር ቤት አባላቱ በአሁኑ ወቅት አብይ ርዕስ በሆነው የፍልሰት ጉዳይ ቢያተኩሩ መልካም ነው ሲሉም መክረዋል። አንድ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሪፑብሊካውያን አባላት ቡድን ምክትል ዋና አቃቢ ህግ ሮድ ሮዘንስታይን ለመክሰስ ጥረት ጀምረዋል። አግባብ የጎደሉ ተግባር ፈጽመዋል አቻምና በዩናይትድ ስቴትስ በተካሄደ የምርጫ ውስጥ ሩሲያ ጣልቃ ገብታለች ከሚለው ክስ ጋር በተያያዘ በሚካሄደው ምርመራ በቂ መረጃ አላካፈሉም በሚል ነው የሚከሱት። ዋናው አቃቤ ሕግ ጄፍ ሴሽንስ ከልዩ ምርመራ ራሳቸውን ካገለሉ ወዲህ ሮዘንስታይን የልዩ ምርመራ ሂደትን ሲቆጣጠሩ ቆይተዋል። የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩትን ሮበርት ሙለርን በልዩ መርማሪነት ሰይመዋል። እስካሁን ባለው ጊዜ ሙለርና ቡድናቸው ሰላሳ ሁለት ሰዎች ላይ ክስ መስርተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በአሜሪካ የሕግ መወሰኛው ምክር ቤት ፊት ቀርበው ትላንት ቃላቸውን ሲሰጡ ፕሬዚደንት ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስለተነጋገሩት ጉዳይ በዝርዝር ከመናገር ተቆጥበዋል። ባለፈው ሳምንት ትራምፕና ፑቲን በሄልሲንኪ ተገናኝተው መነጋገራቸው የሚታወስ ነው። ነገር ግን ሩሲያ ከአራት ዓመታት በፊት ክሪሚያን በመያዟ ዩናይትድ ስቴትስ እውቅና አትሰጥም ብለዋል። ፕሬዚደንቶች የግል ስብሰባዎች የማካሄድ መብት አላቸው። ፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ተገናኝተው መነጋገራቸው ከተገቢ በላይ ይመስለኛል የሚል ምላሽ ሰጥተዋል። ፖምፔዮ በሕግ መወሰኛ ምክር ቤት አባላት ፊት ቀርበው በተጠየቁበት ወቅት አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የትራምፕ አስተዳደር ከወላጆቻቸው የተነጠሉትን ከ2500 በላይ የሚሆኑ ልጆችን መልሶ ከወላጆቻቸው ጋር እንዲያገናኝ በፍርድ ቤት የሰጠው የጊዜ ገደብ ዛሬ ሐሙስ ያበቃል። የአገር ደህንነት ጥበቃ ሚኒስትር ክርስቲያን ኔልሰን በዩናይትድ ስቴትስ ምክር ቤት የሂስፓኒክ ኮሚቴ አባላት ትላንት ሲናገሩ ባለሥልጣኖች በጊዜ ገደቡ መሰረት የሚሰሩበት ሁኔታ አለ ብለዋል። ስለ ስብሰባው በዝርዝር አልተናገሩም፣ ነገር ግን በጣም ጠቃሚ ነበር ብለዋል። አንዳንድ በስብሰባው የነበሩት የምክር ቤት አባላት ግን ቁጣ አሰምተዋል። ልጆቹን በጊዜ ገደቡ መሰረት ከቤተሰቦቻቸው ጋር የማገናኘቱ ተግባር ሊሳካ አይችልም ሲሉ ለሚኒስትሯ መናገራቸውን ገልጸዋል። የዩናይትድ ስቴትስ መንግስት ካሁን ባለው ጊዜ ወደ 1200 የሚጠጉ ከአምስት ዓመት ዕድሜ በላይ የሆኑ ልጆች ከወላጆቻቸው ጋር ተገናኝተዋል ይላል። ይሁንና ገና መገናኘት ያለባቸው ልጆች ቁጥር ግልጽ አይደለም። የታወቁ የፓኪስታን ስፖርተኛ የነበሩት ፖለቲከኛ ኢምራን ሃን ዛሬ በቴሌቪዥን የድል ንግግር ሲያደርጉ በሀገሪቱ ባለው ብልሹ አስተዳደር ምክንያት የሰፈነውን ድህነትንና ሙስናን ለማጥፋት እታገላለሁ ብለዋል። ሃን ይህን ያሉት ትናንት የተካሄደው የምክር ቤት ምርጫ ዘጠና ከመቶ የሚሆነው ድምፅ በተቆጠረበት ወቅት ነው። ፓኪስታን ታሂሪክ ኢኢንሳፍ የተባለው ፓርቲያቸው ከዋናው ተወዳዳሪያቸው የፓኪስታን ሙስሊም ሊግ ነዋዝ የበዛ ድምፅ ማግኘቱ ተገልጿል። በአሁኑ ወቅት በእስር ላይ ያሉት የቀድሞው ጠቅላይ ሚኒስትር ነዋዝ ሻሪፍ ፓርቲ ነው። በመጨረሻም በቻይና መዲና ቤዢንግ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ ዛሬ በፈነዳው እቤት የተሠራ ቦምብ አንድ ሰው ቆስሏል። የቆሰለው ቦምቡን የያዘው ሰው ራሱ መሆኑ ተገልጿል። ሰውየው ከቻይና ሞንጎሊያ ክልል የሄደ የ26 ዓመት ዕድሜ ወጣት መሆኑን የቤዢንግ ፖሊሶች ገልጸዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን ወደ ዕለቱ ልዩ ዘገባዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳለስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግሥት ለመንግሥት ግንኙነትን መሠረት ያደረገ አይሆንም ተብሏል። በአሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው መወያየትን ዋና ዓላማው ያደረገ እንደሚሆን ተገልጿል። ጠቅላይ ሚኒስትር አብይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ይህ ዛሬ የጀመሩት ጉብኝት በአጠቃላይ በአሜሪካ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን እየተካሄደ ያለው ሁለንተናዊ ለውጥ አካል ሆነው ለአገሪቱ ልማትና እድገት አስተዋጽኦ እንዲያደርጉ ያለመ ነው። ባልደረባችን ሰለሞን አባተ ከአውሮፕላን ማረፊያው አቀባበል ጀምሮ ዛሬ ለጠቅላይ ሚኒስትሩ ጉብኝት የወጣውን መርሃ ግብር እየተከታተለ ይገኛል። አነጋግሬዋለሁ። እንዴት አመሸ ሰለሞን? እንደምን አመሸህ ሰሎሞን። ሞክሼ ጠቅላይ ሚኒስትር አብይ አህመድ ዛሬ ገብተዋል እና አሁን አንተ የት ነው ያለኸው? አሁን ያለሁት ሰሎሞን ወተርጌት ሆቴል ውስጥ ነው። በነገራችን ላይ ጠቅላይ ሚኒስትሩም ያረፉት እዚሁ ነው። ወተርጌት የመጣሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት ሀያ ሰባት ዓመታት መከፋፈል ላይ ቆይታ እንደነበረ ይታወቃል እና ለብዙ ጊዜ ተከታታይ የሆኑ ጥረቶች ሲደረጉ ነበረ ቤተክርስቲያኒቱን ለማስታረቅ እና ወደ አንድ ለማምጣት ይሁን እንጂ ብዙዎቹ ከሽፈው፣ አሁን በመጨረሻ ላይ የተጀመረው ድርድር ስኬታማ የሆነ ይመስላል። በተለይ በቅርቡ ጠቅላይ ሚኒስትሩ አባቶችን ሰብስበው ጉዳዮቻቸውን እንዲፈቱ ከጠየቋቸው ወዲህ ሁሉም የመቻቻል መንፈስ፣ የመግባባት መንፈስ ይዘው ጥረታቸውን አጠናክረው በዛሬው እለት እንግዲህ የሚጠበቀው ያንን የቤተ ክርስቲያኒቱን ውህደት በይፋ ያውጃሉ ተብሎ ነው። ይሄ መድረክም የጠቅላይ ሚኒስትሩ የአሜሪካ ጉብኝት የመጀመሪያው ስራቸው ሆኗል፣ ብፁዓን አባቶችንና የእምነት መሪዎችን ሰብስቦ ማነጋገር። እና ወደዚህ ስብሰባ እየገቡ እያሉ ሰሎሞን አንድ አባት አነጋግሬ ነበረ፣ ስለ ስብሰባቸው ሀሳብ ምን እንደሆነ የሚጠብቁት የሚከተለውን ብለውኛል ምንድን ነው አሁን የምትጠብቁት ከዚህ ስብሰባ? እዚህ ስብሰባማ ለኢትዮጵያ ቤተ ክርስቲያን ትልቅ ብስራት ነው እና የሁለቱ ሲኖዶሶች አንድነት ውህደት የሚበሰርበት የድል ቀን ነው። ጨርሳችኋል? ስራችሁን፣ ንግግራችሁን፣ ድርድራችሁን? እሱን እንግዲህ አባቶች አሁን የሚገልጹት ነው የሚሆነው። እኛ እንጠብቃለን። ብስራት ነው። ከዚህ በፊት ከጠቅላይ ሚኒስትሩ ጋር የተገናኛችሁበት አጋጣሚ አለ? በስልክም ቢሆን በመላክተኛም ቢሆን በመልእክተኞች። አዎ ጠቅላይ ሚኒስትሩ ይህን ጉዳይ ያውቁታል። እሳቸው ማደራ ሰጥተዋል። አንድ ጊዜ ተነጋግረዋል። ስለዚህ የእሳቸው ከፍተኛ እቅስ አለበት ለዛሬ ውድላቸው። ስለዚህ ዛሬ ይህንን ውህደታችሁን ልታበስሩ ነው ማለት ነው። ከጠቅላይ ሚኒስትሩ ጋር የምትገናኙት ነው እዚህ አሁን የሚገኙት ከኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልኡካን ብፁዓን አባቶች እና እስከ ዛሬ ድረስ በስደት ያለው ቅዱስ ሲኖዶስ ሲባል የነበረው ልኡካንና ብፁዓን አባቶች ናቸው። ከአሁን በኋላ በዚህ በወተርጌት በሚደረገው ስብሰባ ላይ ከጠቅላይ ሚኒስትሩ ጋር በድርድር ላይ የነበሩበትን ውጤት ያሳውቃሉ ተብሎ እየተጠበቀ ነው። የምትመለከቷቸው ብጹዓን አባቶች ወደ አዳራሹ ሲገቡ ነው። ጠቅላይ ሚኒስትሩ ውስጥ ይጠብቋቸዋል። እንደገና ወደ ኤርፖርት ልመልስ። ወደ ጠቅላይ ሚኒስትሩ አቀባበል እንዴት ነበረ? አብረዋቸው የመጡት ሌሎች ከፍተኛ ባለስልጣናት አሉ አሉ። ዛሬ ከማለዳ ጀምሮ ዳላስ ኢንተርናሽናል አይሮፕላን ጣቢያ ላይ እየጠበቅናቸው ነበረ። ጠቅላይ ሚኒስትሩን እንደመጡ ጠቅላይ ሚኒስትሩን እዛ ማግኘት አልቻልንም። አይሮፕላን ጣቢያው ላይ በእርግጥ ማንም የሚቀበላቸው የሄደ ብዙ ሰው ቢኖርም በቅርብ አላገኘናቸውም። ወዲያው ከአይሮፕላናቸው እንደወረዱ የጸጥታ ሰዎች ወደ ማረፊያቸው ነው ይዘዋቸው የተጓዙት። ነገር ግን እዚያው ቆይቼ አንድ ላይ ባይሆንም በተለያዩ አይሮፕላኖች ቢሆኑም አብረዋቸው የመጡ የመንግስት ሹማምንትን አገኝቼ ነበረ። አንደኛው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ነበሩ። ጠይቂያቸው ነበር። ይቅርታ ክቡር ሚኒስትር፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። በጣም ጥሩ ነው ወይ አር ኤክዛይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ነው ያለን እንሰማለን። የሚሉንን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን የምንሰራውን ስራ እንሰራለን። ከውጭ ጉዳይ ሚኒስትሩ ቀደም ብለው ደግሞ ሰሎሞን፣ ወደ ዋሽንግተን የገቡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ነበሩ። አቶ ለማ እንደደረሱ እዚህ አየር ጣቢያው ላይ ተሰብስቦ ሲጠባበቅ የነበረ ብዙ ሰው በብዙ እልልታና በብዙ ጩኸት ነው የተቀበላቸው። እንደውም ምናልባት ጠቅላይ ሚኒስትሩ በዚህ በኩል መጡ እንደ ብዬ ነበረ አስቤ ነበረ፣ ግን ጠጋ ብዬ ስመለከት አቶ ለማ መገርሳ ነበሩ። ነገር ግን አቶ ለማ መገርሳ ወደ መኪናቸው ሲሄዱ በጣም ብዙ ጥበቃ ነበረ፣ በአካባቢያቸው ብዙ የፀጥታ ሰዎች ነበሩ። የተጠናከረ የጸጥታ ስራ ነው እየተሰራ ያለው። በነገራችን ላይ ግን እንደዚያም ቢሆን በግፊያ ውስጥ አንዳንድ ሀሳቦቻቸውን ጠይቄያቸው ነበረ። ምልልሳችንን እናዳምጥ ሰሎሞን ይቅርታ አቶ ለማ መገርሳ ናቸው አሁን የገቡት። አቶ ለማ እንኳን ደህና ቆየ። በጣም ደስ የሚል ነው። እንግዲህ ያው ወደፊት ደግሞ እናየዋለን ግን ደስ ይላል። ክቡራትና ክቡራን አቶ ለማ መገርሳ ዳላስ አይሮፕላን ጣቢያ እንዳረፉ አቀባበል ተደርጎላቸዋል አሁን ወደ ማረፊያቸው እየሄዱ ነው ሰለሞን በዚሁ ወቅት በኢትዮጵያ የዩናይትድ ስቴትስ አምባሳደርም አብረው እንደመጡ ተሰምቷል እና ውስጥ የምታውቀው ነገር ካለ አሁን አምባሳደሩን አግኝቻቸው ነበረ በእርግጥ አብረው አይደለም የመጡት ከጠቅላይ ሚኒስትሩ ጋር እሳቸው በመደበኛ የኢትዮጵያ አየር መንገድ በረራ ነው የመጡት ራሳቸውም እንደዚህ ብለውኛል። ከጠቅላይ ሚኒስትሩ ጋር ጉዞ ጋር ምንም ግንኙነት የለኝም የአጋጣሚ ጉዳይ ነው ብለውኛል። እንደው ለማገዝ ከቻልኩኝ ግን አብሬያቸው ለመሆን ከቻልኩኝ ግን በማንኛውም ጊዜ ዝግጁ ነኝ ብለውኛል እና የጠቅላይ ሚኒስትሩን ያለፉት መቶ ቀናት ስራ እጅጉ አድንቀዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ያሉኝን እስቲ እንስማው። ኢትዮጵያ ያለችበትን ሁኔታ እንዴት ይመለከቱታል? የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መምጣትንስ እንዴት ይመለከቱታል? በጣም ደስተኞች ነን። ለኢትዮጵያም ዛሬ ታላቅ ቀን ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ከመቶ ቀናት ጥቂት በዘለለ የስልጣን ጊዜያቸው የዜጎችን ሕይወት ለማሻሻል የሀገሪቱን ኢኮኖሚ የተሻለ ደረጃ ላይ ለማድረስ ባላቸው አቅም ሁሉ እየሰሩ ይገኛሉ። በአገሪቱ ላይ የሚጠበቁ ለውጦችን በተመለከተ ዩናይትድ ስቴትስ የምትሳተፍበት አጋጣሚ ይኖራል? አዎን፣ እንደሱ እንደሚሆን አስባለሁ። ከኢትዮጵያ ጋር ያለን ወዳጅነት የረጅም ጊዜ ነው። በኢትዮጵያ ከዚህ ቀደም የጀመርናቸው ሥራዎችን እንቀጥላለን። በተለይም በእድገት ዙሪያ እርዳታችን ይቀጥላል። እንዲሁም በትምህርት ሕክምናን የተመለከቱ ሥራዎችን በማስቀደም በመልካም አስተዳደርና ዲሞክራሲ እንዲጠናከር የምናደርገውን እገዛ በእርግጠኝነት በስፋት እንቀጥላለን። ከዚህ በተጨማሪም ለረጅም ጊዜ ስንሠራበት የቆየነውን የደህንነት ጥበቃን ሥራ በማጎልበት እገዛችን በተጠናከረ መልኩ ይቀጥላል። ሌላው ደግሞ የሀገሪቱ ምጣኔ ሀብት እድገት መቀጠል አለበት። እድገትን ሊያመጡ የሚችሉ ግብአቶችን በማመቻቸት ብቻ ሳይሆን በማስተዋወቅም ዙሪያ በስፋት በመስራት እድገቱን ለማስቀጠል እንሰራለን። ጠቅላይ ሚኒስትሩና የመንግሥት አካላት በንግዱ ዙሪያ የተስማሙበትን የሥራ ዕቅድ ለዩናይትድ ስቴትስ የንግድ እንቅስቃሴም ከፍተኛ አስተዋጽኦ እንደሚኖረው ነው የማስበው። ከጠቅላይ ሚኒስትሩ ጋር ተጉዘው ገና መድረሶ ነውና፣ የአጋጣሚ ጉዳይ ነው ወይስ? ይህንን ግልጽ ላድርግልህ። ከጠቅላይ ሚኒስትሩ ጋር እዚህ ደርሰናል። እኔ ለሥራ ነው ወደዚህ የመጣሁት። የጠቅላይ ሚኒስትሩ ዋነኛ ጉብኝት ዓላማ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ለማግኘት ነው። እኔ ይህንን በተመለከተ አይደለም ወደዚህ የመጣሁት ከዚህ ጋር በተያያዘም ምንም የምሠራው ነገር የለኝም። እዚህ የተገኘሁት ግን ጠቅላይ ሚኒስትሩ እዚህ በሚቆዩበት ጊዜ የሚያስፈልጉ ድጋፎች ካሉ የሚችለውን ለመርዳት ነው። በዚህ ደግሞ ክብር ይሰማኛል። እንግዲህ ሶሎሞን፣ የዛሬው ከጠዋት ጀምሮ ያለው ውሎ ይሄንን ይመስላል። አሁን ጠቅላይ ሚኒስትር አብይ አህመድ በዚህ በአዳራሹ ውስጥ ተገኝተው የአባቶችን ስብሰባ እየመሩ ናቸው። በጣም ሞቅ ያለ ነገር አዝማሚያ ነው የማየው። በአባቶች መካከል እርቅ ሰላም መስፈኑ በግልጽ ይታያል። ከትናንትና በስቲያም በነገራችን ላይ በዋሽንግተን ዲሲው ቅዱስ ደብረ ሀይል ቅዱስ ገብርኤል ቤተ ክርስቲያን የጋራ የጸሎት ስነ ስርዓት አካሂደው ነበረ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬም ሌሎች ፕሮግራሞችን እንደዚሁ ያስተናግዳሉ ከንግድ ሰዎች ጋር ከፖለቲካ መሪዎች ጋር ከማህበረሰብ መሪዎች ጋር ዛሬና ነገር ይውላሉ። ከነገ በስቲያ ቅዳሜ ግዙፍ የሆነ የኢትዮጵያውያን ስብሰባ ይኖራል ዋሽንግተን ዲሲ ላይ። ከሃያ አምስት እስከ አርባ ሺህ የሚሆኑ ኢትዮጵያውያን ይገኛሉ ተብሎ ነው የሚጠበቀው። በዚያ ላይ ንግግር ያደርጋሉ። ከዚያ በኋላ ደግሞ አነስ ባለመድረክ ደግሞ ከተለያዩ የማህበረሰቡ ተጠሪዎች ጋር ውይይት ያካሄዳሉት የጥያቄና መልስ ዝግጅት ይኖራል ተብሎ ይጠበቃል። እሑድ ወደ ምዕራብ ዩናይትድ ስቴትስ ተጉዘው ሎስ አንጀለስ ላይ ተመሳሳይ ግዙፍ የሆነ ስብሰባ ይመራሉ። ሰኞ ደግሞ ወደ ሚኒያፖሊስ ማዕከላዊ ምዕራብ ዩናይትድ ስቴትስ ይጓዙና ሚኒያፖሊስ ላይ እንደዚሁ አይነት ሰፊ መድረክ ሰኞ ዕለት ይመራሉ ተብሎ ይጠበቃል። ማክሰኞ ደግሞ አቶ ለማ መገርሳ እዚያው ሚኒያፖሊስ ውስጥ ግዙፍ የሆነ የኦሮሞ ማህበረሰብ ስብሰባ ላይ ተገኝተው ንግግር ያደርጋሉ፣ ውይይት ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ሚኒሶታ በዩናይትድ ስቴትስ ግዙፍ የሆነ የኦሮሞ ማህበረሰብ ዲያስፖራ ያለባት ግዛት ነች። በዚህ ምክንያት ነው እንግዲህ የአካባቢው ነዋሪዎች ጠይቀዋቸው አቶ ለማ መገርሳ ንግግር የሚያደርጉት። ይህንን ይመስላል አሁን ለጊዜው ያለኝ ሰሎሞን፣ ተጨማሪ መረጃ ደግሞ እንዳገኘው መለሳለሁ። አዎ በተለይ አሁን እየተከታተልክ ያለኸው ጠቅላይ ሚኒስትሩ የሚመሩት ኢትዮጵያ ሃይማኖት መሪዎች ስብሰባ አዲስ ነገር ካለ በሱ ቋጭ ሆ እሺ፣ አመሰግናለሁ፣ አመሰግናለሁ ሰሎሞን። አድማጮች ባለፉት ሃያ ሰባት ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ሥነ ሥርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። ሰለሞን አባተን በዚህም ላይ አነጋግሬዋለሁ። ሰላም ሰለሞን። ሰበር ዜና ይዛል ከጠቅላይ ሚኒስትር አብይ አህመድ የዋሽንግተን ጉብኝት ጋር በተያዘ ነትህን ነው። እንግዲህ ቀደም ሲል በመግቢያው ላይ እንደጠቀስከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀገር ውስጥ ሲኖዶስና በስደት ያለው ሲኖዶስ በሚል ምክንያት ለሀያ ሰባት ዓመታት ተለያይታ ከቆየች በኋላ ዛሬ ወደ አንድ ቤተ ክርስቲያን ወደ አንድ ሲኖዶስ መምጣቷን በይፋ አውጃለች። ይህንን ያወጀችው ጠቅላይ ሚኒስትር አብይ አህመድ ለስድስት ቀናት የሚቆየውን የዩናይትድ ስቴትስ ጉብኝታቸውን በጀመሩበት በዛሬው እለት ነው። ጠቅላይ ሚኒስትሩም የመጀመሪያ ስራቸውን ያደረጉት ዋሽንግተን እንደገቡ ይህንኑ ከአባቶች ጋር በተደረገው መድረክ ላይ መገኘትን ነው እና በጣም የደመቀ ጠቅላይ ሚኒስትሩም እንኳን ደስ አላችሁ ብለዋቸዋል። እዛ የተሰበሰቡትን አባቶች እንኳን ደስ አላችሁ። ስለ ኢትዮጵያ የሚያስብ የሚጨነቅ ኢትዮጵያ የምትባል ሀገር ኢትዮጵያውያን የሚባሉ ሕዝቦች እንዳሉ የሚያስብና የሚያምን ማንኛውም ሰው ዛሬ ደስታ ይሰማዋል ኢትዮጵያ ከዚች ቅድስት ታላቅ ቤተክርስቲያን ውጭ አትታሰብምና የኦርቶዶክስ ቤተክርስቲያን ልዩ ትኩረት ሰጥቶ ንግግሩ፣ ውይይቱ፣ እርቁ፣ ሰላሙ እንዲመጣ ያስፈለገበት ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው። የዓለም መንግስታት ይህንን ጉዳይ እንደ ሀገር ወስደው እርቁን ሊሰሩ ለምን እንዳልፈቀዱ ባይገባኝም፣ ኦርቶዶክስ ቤተክርስቲያን የኤርትራን፣ የጅቡቲ፣ የብሩንዲ፣ የዩናይትድ አረብ ኢሚሬትን ህዝብ የሚያክል ህዝብ ወይም የሚበልጥ ህዝብ ያላት ታላቅ ታሪክና ስም ዝና ያላት ከራሷ ተርፋ ለሀገሯም ለአፍሪካም የምትጠቀም የምትበጅ ቤተ ክርስቲያን እና ማታወቃ በመካከላችን ቅዱስ ሲያጋጥም ሌሎች እንደ አንድ ተቋም ብቻ አስረው ዝም ማለታቸው የሚያስገርም ነገር ነው። ኦርቶዶክስን የሚያክል እድሜ ጠገብ ብዙ ሚሊዮን ህዝብ ያለው ትውፊት ያለው ታሪክ ያለው ተቋም ዓለም ላይ የሌለ ቢሆንም አንድነቷን በማጣት ሌሎች ሲያግዙ ኖረዋል። የእሱ አንድነት ለኢትዮጵያ ብቻ ሳይሆን ለአፍሪካ በተለይም ለምስራቅ አፍሪካ ትልቅ ብስራት፣ ትልቅ ዜና እንደሆነ ይሰማኛል። በተግባርም የምናየው ይሄንኑ ይሆናል። በህብረት የመጀመሪያው ጉባኤ በዋሽንግተን በሰው ሀገር የሆነ ቢሆንም በሀገራችን በሚሌኒየም አዳራሽ በሚካሄደው ትልቁና መከቻው ጉባኤ ላይ ሁላችንም በጋራ ተገኝተን የዚችን ቤተክርስቲያን እርቅ ሰላም አንድነትና ከራሱ አልፋ ኢትዮጵያን እንደምታስታርቅ በይፋ የሚበሰርበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ነገር ግን አዲስ አበባ ላይ ብቻ ሳይሆን በመላ ሀገሪቱ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ ይህ የእርቅ ፕሮግራም እና ኮንፈረንስ እየተካሄደ በፖለቲካ የተጣሉ ቡድኖች፣ በብሔር የተጣሉ ቡድኖች በሃይማኖት የሚቃረኑ ቡድኖች ከእርቅና ከሰላም የሚገኘውን ደስታ፣ ከእርቅና ከሰላም የሚገኘውን ድል እነሱን መቋደስ እንዲችሉ ኦርቶዶክስ ቤተክርስቲያን ራሷን ማስታረቅ ብቻ ሳይሆን የኢትዮጵያን እርቅ በር የሚከፍት ስራ በሚቀጥሉት ወራት በተከታታይ በመስራት ኢትዮጵያችን ውስጥ ያለው ጥላቻ፣ ቅራኔ እየቀነሰ ወደ አንድ ወደ መደመር ወደ መልካምነት የምንመጣበትን ብስራት ዳግም ታሰማለች የሚል ሙሉ እምነት አለኝ። ዛሬ በኢትዮጵያውያን ወገኖቻችን ላይ ተገንብቶ የቆየው የመጀመሪያው የጥላቻ ግንብ ዋነኛው ምሰሶ በይፋ ተናደ። ይህ ምሰሶ የፈረሰ እንደሆነ በፖለቲካ በዘር በተለያየ ጥቅማጥም ጉዳይ ግንቡን ያጠናክሩ ትናንሽ ምሰሶዎች ከዚህ ምሰሶዎች መቆም ስለማይችሉ ትንሽ ተባብረን ገፍተር በማድረግ ፖለቲካችን፣ ሃይማኖታችን፣ ብሔራችን፣ ቋንቋችን፣ ኢትዮጵያዊነታችን በአንድ ጥላ ስር ልዩነታችንን በዚያው ስር እንደ ውበት የሚታዩ እንደሚሆኑ ሙሉ ተስፋ አለኝ። ይህ ጉዳይ ጊዜው ያጠረ እንዲሆን ከዚህ ጊዜ ቀድሞ እንዳይከናወን እኔ የምመራው መንግስት ሚናውን ባለመወጣቱ በይፋ ይቅርታ ይጠይቃለሁ። አባቶች ከዛሬ ጀምራችሁ እንደ ልማዳችሁ እንደ ባህላችሁ፣ በየእለቱ በጸሎታችሁ የምታስቡን ሀገራችን ካልናንተ ጸሎት ውጭ ሰላማም ልማቷም ሊረጋገጥ ስለማይችል ስራችሁ ለኛ መጸለይ እኛን መገሰስ እኛን ማሳረቅ እኛን መንከር ነውና ይህን ተግባራችሁ እንድትፈጽሙ በትህትና ለምናለው። አመሰግናለሁ። አድማጮች በስነ ስርዓቱ ላይ የበኩላቸውን የተናገሩት መላከ ህይወት ሀረገወይን ብርሃኑ የአደራዳሪው ኮሚቴ ሊቀመንበር ናቸው። ተከታዩም ብለዋል። ተራዳሪ በአባቶቻችን አርቆ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሔ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው ነው። ከብዙ ዓመታት በፊት በተለያዩ አባቶች በተለያዩ ጊዜያት ሲደረግ የቆየ ሲደረግበት የቆየው እና በአሁኑ ሁለተኛ ዙር የሰላምና ድነት ጉባኤ ከአንድ ዓመት በላይ የተደከመበት ሂደት በደቂቃዎች በአጭር ውይይት መፍትሄ እንዲያገኝ ላደረጉ አባቶቻችንን ያለንን አክብሮት እንገልጻለን። ሚስ በአጭር የስልጣን ዘመኖ እያከናወኑ ያለው ዘርፈ ብዙ ጥረትና ውጤት ብዙ ማለትን የሚያስችል ቢሆንም፣ ካለን ሰለሞን አባት እናመሰግናለሁ። ወደ ቀጣይ ቅንብሮች እናልፋለን። በአፍሪቃ ትልቁ የኃይል ማመንጫ እንደሚሆን የሚነገርለት ግዙፍ የህዳሴ ግድብ ስራ አስኪያጅ መሐንዲስ ስመኘው በቀለ መስቀል አደባባይ ላይ መኪናቸው ውስጥ ሞቶ ተገኙ። ጆሮ ግንዳቸው አካባቢ በጥይት እንደተመቱ የገለጸው የፌዴራል ፖሊስ ስለ ጉዳዩ በመመርመር ላይ መሆኑ አስታውቋል። የዋናዋ ከተማ እምብርት የሆነ መስቀል አደባባይ ከአንድ ወር ብዙም ባልበለጠ ጊዜ ውስጥ ሁለት አሳዛኝ ክስተቶችን አስተናግዷል ይላል ዘጋቢያችን እስክንድር ፍሬው በላከው ዘገባ ዝርዝሩ ቀጥሎ ይቀርባል። ኢትዮጵያ ሀዘን ላይ ነች። የታዋቂውን ባለሙያ ሞት እያሰበች የሆነውን እያብላላች ነው። የአገሪቱ ቁጥር አንድ ፕሮጀክት የሆነውን የታላቁን ህዳሴ ግድብ በስራ አስኪያጅነት ሲመሩ የቆዩት ሰው መኪናቸው ውስጥ ሞተው ተገኝተዋል። ሚሊዮኖች ኢትዮጵያውያን በመስሪያ ቤት በኩልም ይሁን በግል ገንዘባቸውን ያፈሰሱበት፣ አሻራቸውን ያኖሩበት ፕሮጀክት መሪውን ኢንጂነር ስመኘው በቀለን አጥቷል። ዛሬ ጠዋት በመስቀል አደባባይ የተገኘው አስክሬናቸው ብቻ ነው። ከቀይ ጆሮ ግንዳቸው ስር በጥይት ተመተው ደማቸው እንደፈሰሰ፣ አንገታቸው እንዳዘነበለ በትክክል የሆነውን ነገር ለማወቅ ምርመራ እየተደረገ መሆኑን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለጋዜጠኞች አስረድተዋል። በቦታው ላይ ሁሉንም ባለሙያዎች፣ የፖሊስ ባለሙያዎች፣ የመመራ ባለሙያዎች በተገኙበት የፎረንሲክ የአሻራና ሌሎች ሳይንቲፊክ በሆነ መንገድ ለመውሰድ ተሞክሯል በአካባቢው የነበሩ ሰዎች የዓይን እማኞችና ማስረጃ ይሰጣሉ የተባሉ ሰዎች በሙሉ ተይዘው ምርመራ እየተደረገ ነው ያለው። ቢሮዋቸው አካባቢም ያለው ነገር እንደዚሁ ተገቢውን የሆነ ምርመራ ከሳቸው ጋር ግንኙነት በተለይ ዛሬ ጠዋት ጀምሮ የነበረውን ግንኙነት በተመለከተ በተቻለ መጠን ለማስረጃ ያመለክታሉ የምንላቸው ነገሮች በሙሉ በማሰባሰብ ፈጣን የሆነ የአሟሟታቸውን ሁኔታ የሚያሳይ የምርመራ ውጤት ለህዝቡን ለማቅረብ በየደረጃው ሁሉም ፖሊስ ባለሙያዎች ተከፋፍለው ርብርብ እያደረጉ ነው። በቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ እየተደረገ መሆኑንም የፖሊስ ኮሚሽነሩ ገልጸዋል። የኢንጂነር ስመኘው በቀለ ስም በአፍሪካ ትልቁ እንደሚሆን ከሚገመተውና በአባይ ወንዝ ላይ ከሚገነባው የኤሌክትሪክ ኃይል ማመንጫ ፕሮጀክት ጋር ተያይዞ የሚጠራ ተቆራኝቶ የሚታይ ነው። ስለ ታላቁ የህዳሴ ግድብ የሰማ ሁሉ ኢንጂነር ስመኘው በቀለን ያውቃል። የእሳቸው መሞት በአገሪቱ የፈጠረው ድንጋጤና ሐዘንም በቅርበት ከመታወቃቸው ታላቅ አስተዋጽኦ ከማድረጋቸው ጋር የተያያዘ ነው። ዛሬ ጠዋት በመስቀል አደባባይ ከተገኙ ወጣቶችና የተለያዩ የህብረተሰብ ክፍሎች እንባ አውጥተው ያለቀሱ ሐዘናቸውን ቁጣቸውን የገለጹ ነበሩ የሆነውን ለማወቅ ሲጥሩ ፖሊሶችንም በጥያቄ ሲያፋጥጡ የታዩም አሉ። አሁን እዚህ መናገሩ ጥቅም አለ አይቻሉ ጥቅም የለውም፣ ለምን አሁን ብዙ ነገር እንዳወራ አትገፋሙ ከኔ የሚጠበቅ ስላሉ አያስፈልግም ብዙ መናገር። የፖሊስ ኮሚሽነር ዘይኑ ጀማል በዚሁ ጉዳይ ላይ በሰጡት አስተያየት ወጣቱ የምርመራውን ውጤት ተረጋግቶ እንዲጠብቅ አሳስበዋል። ይልቁንስ ወጣቱ መሸበር የለበትም፣ ሀገር የሚገነባው በመሸበር አይደለም ሀገር የሚገነባው ተረጋግቶ ምንም እንኳ ከለውጡ ጋር የተለያዩ እንቅፋቶች እንደሚያጋጥሙን ጥርጥር ባይኖረውም ይህን ግምት ባስገባ መልኩ ሕዝቡ ለጀመረው ለውጥ በተረጋጋ ሁኔታ ከፖሊስና ከጸጥታ ኃይሉ ጋር በመተባበር በጋራ አብረን ሀገራችን ወደ ሰላም ጎዳና ማምጣት እንጂ ወደ አደባባይ ወጥቶ ወይም ደግሞ የቴሌቪዥን ጣቢያዎች አካባቢ ሄዶ ፖሊስ ስራውን እንዳይሰራ ሌላ ጫና መፍጠሩ ተገቢ አይደለም። ወጣቶቻችን ከለውጥ እንቅፋቶች ጎን መቆም የለባቸውም። ለውጥ ፈላጊ ህብረተሰብ 99 ፐርሰንቱ ህብረተሰብ ለውጥ ፈላጊ ነው። ከለውጥ ፈላጊ ህብረተሰብ ጋር ነው መቆም ያለባቸው። ብልሃተኛ መሆን አለባቸው። ብልህ መሆን አለባቸው። ትዕግስተኛ መሆን አለባቸው። ለውጥ ዝም ብሎ በአጭር ጊዜ አቺቭ አይደረግም። መራራ ነው። ስለዚህ መግፋት፣ በጋራ በትዕግስት በአንድነት በፍቅር የመግፋት በመደመር መግፋት ነው ያለብን። የሚል መልእክት ነው ያለኝ። መስከረም 3 ቀን 1957 ጎንደር ከርከረ አላጅ ወረዳ ሸንበቂት አካባቢ የተወለዱት ኢንጂነር ስመኘው በቀለ በተለይ ታዋቂነት እያተረፉ የመጡት ከኃይል ማመንጫ ፕሮጀክቶች ጋር በተያያዘ ነው። ከታላቁ የህዳሴ ግድብ በፊትም የግልገል ጊቤ የሁለት ኃይል ማመንጫ ፕሮጀክት ስራ አስኪያጅ ሆነው አገልግለዋል። ቀደም ባሉት ዓመታት ደግሞ በሌሎች የኃይል ማመንጫ ፕሮጀክቶችም አስተዋጽኦ አድርገዋል። ከኢንጂነር ስመኘው በቀለ ጋር የአጎት ልጆች መሆናቸውን የገለጸው ዳዊት ማን ነገረው እድገታቸው በአዲስ አበባ እንደ ነበር ይናገራል። ያው ሸጉሌ ላይ ነው ከአጎቱ ጋር አብሮ ያደገው። አጎቱን ያስተማረው ቢሊሊ አይን አለም ይባላል። ስለዚህ ይህን ሰው እያስተማራቸው አጎታቸው ቢሊሊ አይን አለም ነው ስማቸው። ቢሊሊ አይን አለም ይባላል ያስተማረው እሱ ነው። ከእሱ ጋር ሆነው ነው ትምህርቱ ነው። ለስራ ከባቃ በኋላ ነው ከቢሊሊ የወጣው። ከወጣ በኋላ አሁን ራሱን ችሎ ነው የሚኖረው። ህዝብን እያስተዳደረ ወጣቱን እንዲበለጽግ እያደረገው ነው ያ የአንድ ሰው የህይወት ብቻ ሳይሆን የኢትዮጵያ ሕዝብ ሁሉ ሞተ ማለት ነው። ነገም ስመኘው በቀለ ማለት ሕዝብ ማለት ነው። እሱ ዛሬ ሞተ፣ ነገም ሌላ ሰው ይሞታል። ተመርምሮ ገዳዩ ካልተያዘ ነገም ሌላ ሰው ይሞታል። በዚሁ በእንዝላልነት ዝም ከተባለ። የኢንጂነር ስመኘው በቀለ መኪናና አስክሬናቸው ከመስቀል አደባባይ ከመነሳቱ በፊት በዚያ የደረሱ የአይንማኞች የተመለከቱትን ለአሜሪካ ድምፅ አካፍለዋል። መኪናው ሞተሩ እንኳን አልጠፋም። የኢንጂነር ስመኘው መኪና ማለት ነው። ስመኘው መኪና ሞተሩ እየሰራ እሳቸው ውስጥ ወደ ጎን ተደግፈው፣ እዚህ አካባቢ የደም ምልክት ይታይ ነበር በሰዓቱ አንገታቸው እስከ ጆሮቸው ድረስ በሰዓቱ ያየሁት ነገር። ሁለተኛ፣ አንድ ህፃን ልጅ ከአንድ ሰው ጋር እሳቸው መኪና ላይ ሲያንዣብብ እንደነበረ እየተናገረ የነበረ ግለሰብ ነበር። ይህን ልጅ ወዲያው ማን ወሰደው ምን አይታወቅም። ግን እኔ በአይኔ እነዚህ ነገሮች አይቻለሁ። ከዛ ውጭ ያለው ሁኔታ እስካሁን እንግዲህ፣ ያው መኪናውም ተነስቷል፣ አስክሬኑ ምርመራ ላይ ነው የሚል ስሜት ነው ያለው። ሌላው የአይንማኝም ተመሳሳይ ሀሳብ አንጸባርቋል ወደ መኪናው ሄድኩኝ ፖሊሶች አሉ የአዲስ አበባ ከተማ ፖሊሶችና ከዛ ፎቶ ማነሳሁትኝ ተጠግቼ በደንብ ተጠግች ነው ያየሁትኝ ወደ ቀኝ በኩል አስገሬ ናቸውን ፎቶ አነሳ ፎቶ ማስቻለውኝ ወደ ቀኝ በኩል አዘን ብለዋል መኪናው ላይ ማለት ነው ግላቦክሱ ላይ እዛ ላይ ነው ደገፍ ላይ ያሉትኝ መኪናው ደም ይታይ ነበር ደማው ይታያል ከላይ ከጆሮቸው በላይና በጆሮቸው ወደታች ወደ ነበር እየወረደ ነበር፣ አቁማል ነበር። ከዛ በኋላ ያው ፌዴራል ፖሊስ ባለስልጣኖች መጡ። መኪናው የሚገርመው በሚኒሞ ይሰራ ነበረ፣ ይንተከተክ ላይት ጎልደን የሆነች ቤት እኛ እኔ ግን በጣም የገረመኝ እንግዲህ ኢንጂነር በሰዓቱ አሟቸው ደምግፊት ቢኖርባቸው ከዋናው አስፋልት እየነዱ ቢመጡ በሚመጡበት መንገድ ላይ ነው መቆም የነበረባቸው ብዬ ነው የምገምተው። ግን ይሄ ከዋናው መንገድ ላይ ወጦ የክፍለ ሀገር የሚሄዱ ባስ መቆሚያዎች ላይ ነው ሄዶ በስነ ስርአት ፓርክ ሆኖ ነው መኪናው የነበረው። ግን ሞተሩ አልጠፋም። አራቱም ወጣቶች አንዳንዴ ስፖርት የሚሰሩበት ኳስ የሚጫወቱበት ቦታ ላይ ነው ከመስቀል አደባባይ ወደ ጫወቱ ልጆችም ነበሩ በሰዓቱ እንዲያውም እስከ መጨረሻ ድረስ ይጫወቱ ነበረ አይተው ተመልሰው ትሬኒንጋቸውን ነው የቀጠሉ እና ያን ያክል ሰዓት ኦልሞስት ከስንት ሰዓት እንደመጡ እንደቆመ አይታወቅ። መኪናው ግን ከጠዋት ከሌሊትም ሊሆን ይችላል። የሚታወቅ ነገር የለም። ግን ይህን የመሰለ ትልቅ የሀገር ባለውለታ ሰው እንደዚህ በቀላሉ ማጣታችን ለሁላችን ኢትዮጵያውያን ትልቅ ሀዘን ነው። ለኢትዮጵያ ሕዝብና ለቤተሰቦቻቸውም መጽናናትን እመኛለሁ። በአብዛኛው የአዲስ አበባ ፖሊሶች ነበሩ የነበሩት ብለኛል። በምን ያህል ልዩነት ውስጥ መጡ የፌዴራል ፖሊሶች? እንደዚሁም የፌዴራል ፖሊስ ኮሚሽነሩ ዘይኑ ጀማልም መጥተው ነበር ብለኛል፣ ተመልክቻለሁ ያለው ብለሃል። በምን ያህል ልዩነት ነው ጀኔራሉ የመጡት? ትንሽ ቆይተዋል። ምክንያቱም ኮሚሽነሩ የመጡት ማለት ነው። በሰዓቱ የአዲስ አበባ ፖሊስ ነበሩ አንድ ስድስት የሚሆኑ እዛ አካባቢ ነበሩ ማለት ነው። ከዛ ፌዴራል ፖሊሶች መጡ በፒክአፕ? አንድ ስምንት ሰባት ይሆናሉ። ከዛ በኋላ ሌሎች ባለስልጣኖችም ቤቶች፣ ነጫጭ ቤቶችና ፕራዶ ላንድ ክሩዘሮች የመጡ ቆሙ። ሰው ፎቶ እንዳያነሳ ቪዲዮ እንዳይቀርጽ ተከለከለ ለተወሰነ ሰዓት። ከዛ በኋላ ሰው ወደ መኪናው እንዳይቀርብ ተደረገ። እኛም እስከ አስር ሜትር የሚሆን በረከት እስከ መጨረሻው ሰዓት ና ነበረ። መጨረሻ ላይ አስከሬኑ ወርዶ ሲወርድ ምንድን ነው ያደረጉት? ሁለት ሎንግቤዝ አምቡላንሶች ነበሩ፣ የፌዴራል ፖሊስ አንዱ ከላይ አንዱ ከታች። ከዛ በታች በኩል በሩ ባለበት ማለት ነው፣ በግራ በኩል ማለት ነው። አስከሬኑን ሊያወርዱ ሲሉ ላስቲክ ነገር ዙሪያውን ተሸፈነ፣ ተሸፈነ። ሰው ካሜራማን፣ ሌሎችም ጋዜጠኞች እንዲርቁ ተደረገ። ና አስከሬኑን አውርደው አምቡላንስ ዋጭ ነው ወሰዱ። ከወሰዱ በኋላ ግን መኪናዋ እንዴት ከፈቷት? መኪናዋ እንዴት ነው የተከፈተችው? በቀኝ በኩል የኋላን በሩን እቺ ትንሿን መስታወት ተሰብራ ነው እሷን ሰብረው ነው ምክንያቱም መኪናው ቆልፏል፣ ተቆልፏል። ከፈቱና ከዛ በኋላ ነው የፎረንሲክ የፌዴራል ፎረንሲክ ባለሙያዎች ሲመርምሩ ያየ ነ መስታወቶቹ የበቀኝ በርም በግራ በርም በኩል ያሉ መስታወቶች የመኪናው ዝግ ነበሩ። መኪናው ዝግ ነበር ሙሉ በሙሉ ሙሉ በሙሉ ዝግ ነው። እንዲሁም ሌሎች ፖሊሶችም በኋላ የፌዴራል ፖሊሶችም ዞሮ ሁሉ እያንድ ስክራች እንዳለው ግጭት እንዳለው ወይም ሌላም ነገር አሻራም እያንዳንዱ ላይ ሲያነሱ ነበር አይተናል። ይህም በአይናችን አይተናል። አስከሬኑ እንግዲህ እንደዛ ከተጫነ አምቡላንስ ይዛው ወደ ፒያሳ አቅጣጫ ልትሄድ ማለት ነው አንድ ሞተረኛና ወደ በግምት ሰባት ስምንት የሚሆኑ የፌዴራል ፖሊስ አባላት በፒካፕ ነው ተከትለው ሲሄዱ የኢንጂነር ስመኘው መኪና ቤቷ ማለት ነው። ሲቪል የለበሰ አስነስቶ ወደ መብራት ራሱ ብቻውን ብቻውን ነው። መብራት ወደ ግራ ታጥፎ መብራት ራሱ ጥሶ ነው ሄደው። በጣም በፍጥነት ያሽከረከረ ወደ ቤተ መንግስት አቅጣጫ ነው ሄደው ያንን የተመለከትኩ ይህን የተመለከትኩበት ሰዓት የኢንጂነር ስመኛው በቀለ ሞት የተሰማው በዚሁ በመስቀል አደባባይ እየደረሰው የሰኔ 16ቱ የቦምብ ጥቃት የምርመራ ውጤት ይፋ ባልተደረገበት ሰዓት ነው። ሁለቱ ጉዳዮች ግንኙነት ይኖራቸው እንደሆነ የጠየኳቸው ኮሚሽነር ዘይኑ ጀማል ተከታዩ መልሰዋል። የሰኔ 16ቱ ጨርሰን የላቦራቶሪ የዲኤንኤ ና ሌሎች የላቦራቶሪ ፕሮሰሶች ከሀገር ውጭ የሚከናወኑ በመሆናቸው እሱን እየጠበቅና ያለ ነው ትሪያንጉሌት ማድረግ አለብን። በሶስት አቅጣጫ ነው ታክቲካልም፣ ፎረንሲኩም እነዚህ ውጭ ሀገርም ምልከናቸው፣ በሰውም በቴክኖሎጂም በተለያየ መልኩ የሚገኙ ማስረጃዎች አሰባስበን ነው ለህዝቡ ይሄ ነው ብለን መግለጽ የምንችለው። ስለዚህ ያልደረሱልን የላብራቶሪ ውጤቶች ስላሉ በዛ ምክንያት ነው የዘገየው። ከዚህ ጋር ግንኙነት አለው የለውም፣ ምርመራው ገና ሳን ጀምረው እንዴት ብዬ ነው ይሄን መናገር የሚችለው? የማይገናኝ ነገር ባናገናኝ በአሜሪካ የሚገኙትን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በኢንጂነር ስመኘው በቀለ ሞት የተሰማቸውን ሐዘን እየገለጹ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የኢንጂነር ስመኝ በቀለ በዚህ አኳኋን መሞት እጅግ አሳዛኝና ሰቅጣጭ ዜና ነው። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው የመጽሔት ትንታኔ እንለፍ። የዩናይትድ ስቴትስ ኮንግሬስ ሪፐብሊካንና ዲሞክራት አባላት የውጭ ጉዳይ ሚኒስትሩን ማይክ ፖምፔዮን ስለ ፕሬዝደንት ዶናልድ ትራምፕ የውጭ ፖሊሲ እንዲያስረዱ ትላንት በጥያቄ ወጥረው ይዘው ነበር። ፕሬዚደንቱ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ለብቻ ያደረጉት ንግግር ይዘት ምን እንደሆነ ሴናተሮቹ ፖምፒዮን ጠይቀዋል። ሚኒስትሩ ቃላቸውን የሰጡበት የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ የብሔራዊ ደህንነቶች ጉዳዮች የምስክርነት ሰሚሸንጎ የተቀመጠው ሚስተር ትራምፕ እና ሚስተር ፑቲን ከሚቀጥለው የአውሮፓውያን ዓመት በፊት ለሁለተኛ ጊዜ ስብሰባ እንደማያደርጉ ዋይት ሀውስ ባስታወቀበት ወቅት ነው። ሚስተር ዩናይትድ ስቴትስ ሩሲያ ክሪሚያን በወረራ መያዟን ፈጽሞ እንደማትቀበል የሚገልጽ መግለጫ አውጥተዋል። የቪኦኤ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችው ዘገባ አለ ቆንጅታ የት አቀርበዋለች። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ትናንት በካፒቶል ሂል ውጥረት የተመላበት የሶስት ሰዓት ጊዜ አሳልፈዋል። የመጀመሪያውን ጥያቄ ያቀረቡላቸው የሴኔቱ የውጭ ግንኙነቶች ኮሚቴ ሊቀመንበር የራሳቸው የፕሬዝደንቱ ሪፑብሊካን ፓርቲ አባሉ ባብ ኮርከር ነበሩ። ስለ ዋይት ሃውስ እና ስለ ውጪ ፖሊሲ አካሄዱ ከባድ ጥርጣሪ ያላቸው ሴኔተሮች ፊት ነው የቀረቡት። ስጋት የተፈጠረውም በብዙ ምክንያቶች ነው። አንዱ ይህ አስተዳደር በቂ መረጃ አለመስጠቱ ነው። አያይዘውም ሴኔተር ኮርከር ፕሬዚደንት ትራምፕ ባለፈው ሳምንት ከሚስተር ፑቲን ጋር በተገናኙበት ጊዜ እርስዎ እንዳሉ የሚል የመንበርከክ ሁኔታ ታይቶባቸዋል ብለዋል። ከዚያ በኋላ አንጋፋው የኮሚቴው አባል ዲሞክራቱ ሴኔተር ባብ ሜኔንዴዝ ሚስተር ፓምፔዮን ስለ ፕሬዝደንቱና ፑቲን ንግግር በተደጋጋሚ ሲጠይቋቸው፣ የተጋጋለ የቃላት ልውውጥ ቀጠለ። ሴናተር፣ የያዙትን ጫዋታ አረዳለሁ። የለም የለም፣ ክቡር ሚኒስትር፣ ከአክብሮት ጋር ጥያቄዎቹን በዚህ መልክ መገለጹን አልቀበለውም። እኔ የምጠይቀው እውነቱን ለማወቅ ነው። እውነቱ ምን እንደሆነ አናውቅም። ሁለቱ ለሁለት ሰዓታት ብቻቸውን ያሳለፉት አስገራሚ ጊዜ ምን እንደተከናወነ ለማወቅ ያለው ብቸኛ መንገድ ፕሬዚደንቱ ቢያንስ ለርሶ የነገሩት ነገር ካለ በመረዳት ብቻ ነው። ሚስተር ፓምፔዮ በበኩላቸው ፕሬዚደንቱ ከዓለም መሪዎች ጋር በግል መነጋገር መብታቸው ነው ብለው ፕሬዚደንቱ ሩሲያ ባለፈው ፕሬዚደንታዊ ምርጫ ላይ የፈጸመችውን ጣልቃ ገብ ጥቃት የሚያጣጥሉት ለምንድን ነው ተብሎ የቀረበላቸውን ጥያቄ ውድቅ አድርገዋል። ማይክ ፓምፔዮ Finally, I want you to know President Trump has stated that he accepts our intelligence community's conclusion that Russia meddled in the 2016 election. በመጨረሻ እንድትረዱ የምፈልገው ነገር ፕሬዚደንት ትራምፕ የደህንነት መስሪያ ቤቶቻችን ሩሲያ በምርጫው ጣልቃ ገብታለች ብሎ የደረሱበትን ድምዳሜ መቀበላቸውን ተናግረዋል። የሆነውን ሙሉ በሙሉ በትክክል ተረድተውታል። ይህን እኔ ያውቃለሁ። ከአንድ ዓመት በላይ በጉዳዩ ላይ ገለጻ ሳደርግላቸው ቆይቻለሁ። ይሄ እኔ በግሌ በደንብ የማውቀው ነገር ነው። ማይክ ፓምፔዮ ወደ ውጭ ጉዳይ ሚኒስቴር ከመዛወራቸው አስቀድሞ የማዕከላዊ ስለላ ድርጅት ዲሬክተር ነበሩ። የመወሰኛው የውጭ ግንኙነቶች ኮሚቴ ሊቀመንበር ባብ ኮርከር ስለ ሚስተር ትራምፕ የሩሲያ ፖሊሲ የምስክር ሰሚ ሸንጎዎች ወደፊትም ይቀጥላሉ ብለዋልና ሚኒስትር ፓምፔዮ ወደፊትም በከባድ ጥያቄዎች መጣደፉ የሚቀርላቸው አይመስልም። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ ዝግጅት ነው። አሁን ወደ ውይይት ፕሮግራም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስ ጉብኝት ዛሬ ማለዳ ጀመረ። ቀደም ብሎ በዘጋቢዎቻችን እንደተከታተላችሁት ጠቅላይ ሚኒስትር አብይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች መካከል የተካሄደውን ድርድር ውጤት ያበሰሩበትን የጉዛቸው መጀመሪያ ተግባራዊ አድርገውታል በነገው ዕለትና የፊታችን ቅዳሜ በዋሽንግተን ዲሲ የሚካሄዱትን አበይት ስነ ስርዓቶች ይዘትና ክንጉን ክንውን መድረኮቹ የተሰናዱበትን ሂደት ጨምሮ ምን እንጠብቅ ስንል አስተባባሪዎቹ ሁለቱን አነጋግረናል አሉላ ከበደን ያወያያቸው ራሳቸውንና ሀላፊነታቸውን በማስተዋወቅ ይጀምራሉ አመሰግናለሁ አሉላ ደመቀ ዘመነ ይባላለሁ በኢትዮጵያ ኤምባሲ በ ሚኒስትር ካውንስለር ደረጃ የዲያስፖራን ዘርፍ በሀላፊነት እያስተባበርኩ ይገኛለሁ ፋሲሊቴት በማድረግ ደረጃ የህዝባዊ ተሳትፎ የሚባለውን በርከት ያለ ሰው የሚመጣበት የሚገኝበት ፕሮግራም ላይ ነው የምንሰራው ከ ህብረተሰቡ የተወጣጡ ሌሎች የኮሚቴ አባላት የሚዲያን የሚያስተባብሩ የኮሚቴ አባላት አሉ የሴኪሪቲ ጉዳይን የሚያስተባብርም እንደ ዚሁ አለ ፕሮቶኮልን ጉዳይም የሚያስተባብሩ ሰዎች አሉ እነዚህ ናቸው ያሉት አብዛኛው ኮሚቴ። እጅግ አመሰግናለሁ ለእድሉ። ጌታቸው በጋሻው ባላለሁ እኔ የምወክለው ራዕይ ለኢትዮጵያ ቪዥን ኢትዮጵያ የሚባለውን የኢትዮጵያውያን ምሁራን ባለሙያዎች እና የመብት ተከራካሪዎችን የሚወክል ነጻ የሆነ ከማንኛውም የፖለቲካ ፓርቲ ጋር ያልወገነ እና ኢትዮጵያውያን ነጻ አስተሳሰባቸውን በኢትዮጵያ ሁለንተናዊ ጉዳዮች ላይ የሚመራመሩትን በነጻ መድረክ ለማቅረብ እንዲችሉ የስራ ውጤቶቻቸው፣ የጥናት ግኝቶቻቸው ወደ ኢትዮጵያ እንዲተላለፉ ከኢሳ የሬዲዮና የቴሌቪዥን ፕሮግራም ጋር በመተባበር ሲያካሄድ የቆየ ነው። እስካሁን ድረስ አምስት ትላልቅ ኮንፈረንሶችን አዘጋጅቶ ምርጥ የኢትዮጵያ ምሁራን ሀሳቦቻቸውን ያካፈሉ ባቸው ኮንፈረንሶች ሲያካሄድ ቆይቷል እና የኢትዮጵያን የፖለቲካ የኢኮኖሚ፣ ማህበራዊ ጉዳዮች የሚያጠናና የሚከታተል ስብስብ ነው። አመሰግናለሁ። በዚህ ጠቅላይ ሚኒስትር አብይ አህመድን ለመቀበል በተሰናዳ ስነ ስርአት ዛሬ መጀመሪያው ቀን ነው። ከዛሬ እስከ ማክሰኞ ድረስ በተለያዩ አካባቢዎች በሚያደርጓቸው እንቅስቃሴዎች በዋሽንግተን ዲሲ የሚካሄደውን ስነ ስርአት ከማህበረሰብም ከመንግስትም ደና አቶ ደመቀ ያሉ ውክልና ያላቸውን የተለያዩ ኮሚቴዎች ተደራጅተው በሚያስተናግዷቸው ስርአቶች ውስጥ ዶክተር ጌታቸው እስኪ እርሶና አጋሮቸው ስለምታስተባብሩት ኮሚቴ ስራ ይግለጹልን። ተጋባዦቻችሁስ እነማን ናቸው? መልካም። በአብዛኛው የሚወክለውና የሚጋብዛቸው ካሁን ቀደም በኢትዮጵያ አገራዊ ሁኔታዎች ላይ ጥናቶች ያደረጉና እነኚህን ጥናት እና ግኝቶቻቸውን ይሄ ራይ ለኢትዮጵያ ቪዥን ኢትዮጵያ በሚያዘጋጃቸው ኮንፈረንስ ላይ ያቀረቡ፣ በአካል ተገኝቶ ለማቅረብ ካልቻሉ በጽሁፍ የላኩትን በተለያዩ የፓነል ዲስካሽን ወይ ጋራ ስብሰባዎች ላይ በመገኘት ሀሳብ፣ አስተያየት ሲሰጡ የነበሩትን ባለሙያዎች በትምህርት ቤት አካባቢ አካዴሚክስ የምንላቸው እና ባለልዩ ሙያ ባለቤቶች የሆኑትን ነው። እንግዲህ የጋበዝ ናቸው። ማህበራዊ ተሳትፎም ያላቸውን በዚህ ላይ ቢገኙ ይጠቅማሉ ሀሳብ ለመስጠት ዋናው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እዚህ ሲመጡ ሊገናኟቸው ይገባል የምንላቸውን አይነት ሰዎች ነው። በተሰጠን ቦታ መሰረት ለመጋበዝ የሞከር ነው። እና ይሄ ልዩ እድል ለጠቅላይ ሚኒስትራችንም በርና እድል ይከፍታል ከእንደዚህ አይነት የህብረተሰቡ ክፍል ጋር ለመገናኘት ሀሳብ ለመስማት፣ እና ጥያቄዎች አሏቸው ለነኚህ የህብረተሰቡ ክፍሎች መልስ ለመስጠት እንዲችሉ እና ይሄንንም የምናደርገው በራሳችን ብቻ ሳይሆን ከኢትዮጵያ ኤምባሲ ጋር በመተባበር ነው። በኤምባሲው በኩል የተጋበዙትን የሚደረጉትን እነሱ ሊገልጹ ይችላሉ አሉና ምን አይነት ሰዓት መቼ ነው የሚካሄደው ይህ እርስዎ የሚያስተባብሩት ስነ ስርአት ዶክተር ጌታቸው? ቀጥታ ፕሮግራሙ የሚጀምረው በዚህ አገር አቆጣጠር እንደ የሰዓት አቆጣጠር ከስድስት እስከ ዘጠኝ ነው። በኢትዮጵያ የሰዓት አቆጣጠር ከማታው አስራ ሁለት ሰአት እስከ ሶስት ሰዓት ድረስ በዚህ በእራት ላይ የሚካሄድ የስራ ስብሰባ ነው ብለን ነው ምን ቆጥረው መልካም ሀሳብ አፍላቂዎችን በተለያዩ ኢትዮጵያ ጉዳዮች ላይ አስተዋጽኦ ሊያደርጉ ይችላሉ የተባሉትንና የንግዱን ማህበረሰብ የሚወክሉ አባላት የሚገኙበትን ስነ ስርአት ነው የሚያስተባብሩት። ዶክተር ጌታቸው ወደ አቶ ደመቀ ከመሻገሬ በፊት ምን ያህል ሰው በቁጥር ይሳተፋል? ምን ያህል ሰውስ በአሁኑ ሰአት ለሚፈለገው ስነ ስርአት አዘጋጅታችኋል? የተዘጋጁት ሰዎችስ እንደምን ተሰባሰቡ? ምንድን ነበር መስፈርታችሁ? በአጠቃላይ ቁጥሩ ከኤምባሲው ጋር በመነጋገር ወስነን የነበረው ሁለት መቶ ያህል ሰዎች ናቸው። በዚህ ላይ በቪዥን ኢትዮጵያ የቀረቡት አንድ መቶ ሰላሳ ሰባት ሰዎች ናቸው። እነኝህን አንድ መቶ ሰላሳ ሰባት ሰዎች ለመወሰን በጣም በጣም በጣም ከባድ ነበር፣ ግን ሆኖ ያስቀመጥናቸው መስፈርቶች ቀለል አድርገውልናል። በዋና ደረጃ እነኚህ ባዘጋጀናቸው አምስት ኮንፈረንሶች ላይ ቀርቡራዊ ጥናቶችና ጽሁፎች ለኮንፈረንስ ያቀረቡ በኮንፈረንሱ ላይ በአወያይነት ወይም በተወያይነት የቀረቡ እና በእነኚህ ኮንፈረንሶች ላይ በመገኘት ጠቃሚ ሀሳቦችን የሰጡ እና በጣም ጥቂት ደግሞ ከዚህ ውጪ በዚህ ላይ ያልተሳተፉ ግን በዚህ የእራት ስብሰባ ላይ ቢገኙና ቢናገሩ ሀሳባቸው ሊጠቅሙ ይችላሉ የምንላቸውን በጣም ጥቂት ሰዎች እነኝህን ነው መስፈርት ያደረገ። ሁለት መቶ ብለዋል። በሁለት መቶ ጸና አጠቃላይ ቁጥሩ ወይስ ተጨመረ ከፍ አለ? የቀረውን ማን አደራጀው? ቪዥን ኢትዮጵያ መቶ ሰላሳ ሰባት ሰዎችን ያቀረበው፣ ይህ ቁጥር ከሁለት መቶ በላይ ከሆነ በኢትዮጵያ ኤምባሲ በኩል የተጨመሩ ናቸው ማለት ስልሳ ሶስት ሰዎች በእኛ በምናውቀው ደረጃ ስልሳ ሦስት ሰዎች የሚቀርቡት በኤምባሲው በኩል ነው። ግን በጣም ችግር ይፈጥራል መቼም። ሪሊ እንዲገኙ የሚፈለጉ ብዙ ሰዎች በመኖራቸው በኤምባሲ በኩል ችግር ተፈጥሮ ምናልባት ቢጨመር ይገባናል። ያንን አኮሞዴት ወይም ያን ለመቻል ቦታው እስከቻለ ድረስ እንግዲህ ኤምባሲው በዛ ላይ ውሳኔ አለው። አሁን ያውቃሉ ዶክተር ጌታቸው ከኤምባሲው ጋር ተባብራችሁ ሊመጣ የሚገባው ላሳተፍ ጠቅላይ ሚኒስትሩ በሚገኙበት መድረክ ሀሳቡን ሊያቀርብ ስራዎቻቸውንም እድሉ ካለ ሊያቀርቡ ሊያስተዋውቁ የሚችሉና የሚጠቅሙም ስራ ለመስራት የተነሳሱ ሰዎች ቁጥር ከሁለት መቶ መብለጥ መቻሉን ዩናይት ስቴትስ ውስጥ ግምታችን በመቶ ሺዎች የሚቆጠር ነውና ይገባኛል። ያን በምክንያት ገልጸዋል። አሁን ግን ያለቀለት ቁጥር አሀዝ አለዎት? ከኤምባሲው ጋር ተመካክራችሁ በኤምባሲው በኩል የተጨመሩትን ጨምሮ ምን ያህል እንደሆነ እርግጠኛው ቁጥር ይታወቃል። አንድ ቀን ብቻ ነው የቀረውና ዶክተር ጌታቸው በመጀመሪያ ደረጃ ሪሊ ይቅርታም መጠየቅ እንኳ አይደለም። ቦታው ውስን ነው፣ በጀት ውስን ነው እና የተወሰነ ቁጥር ብቻ ነው ሰው ሊጋበዝ የሚችለው እንጂ ሬሊ ሁሉንም ለመጋበዝ ቢቻል በጣም ብዙ ሰው ነው የሚሆን እና በዚች በጠበበች እድል ውስጥ ቪዥን ኢትዮጵያ ራሱ ከሁለት መቶ በላይ ሰው ለማቅረብ ይችል ነበር በራሱ ብቻ እንኳን፣ ግን ለማድረግ ያልቻል ነው ሊሚቴሽን ወይም ገደብ ስላለብን ነው። እና በዚህ ገደብ ውስጥ እኛ ባለን መስፈርት እንግዲህ እነኝህን ይጠቅማሉ የምንላቸውን ሰዎች ይቅረናል። እና በኢትዮጵያ ኤምባሲም በኩል እንደዚሁ አይነት ችግር የሚኖርባቸው ይመስለኛል። እነሱ ይግለጽት ሆኖም አሁን ከሁለት መቶ በላይ አንድ ሀያ ያህል ሳይጨመሩ የቀሩ አይመስለኝም። ግን በቪዥን ኢትዮጵያ በኩል ከመቶ ሰላሳ ሰባት በላይ አልክ። መልካም ዶክተር ጌታቸው አመሰግናለሁ። ከአቶ ደምቀ ጋር እንዳልጠፋፋ የህዝባዊ ተሳትፎ የሚለውን በርካቶችን የሚያሳትፈው ዝግጅት ውስጥ በማስተባበር በተባባሪነት ይሰራሉና ምናልባትም ቀደም ብለን ያነሳነውንም ጨምረው ሊነግሩን ይችላሉ። ሁለት ሌሎች ዋና ዋና የሚባሉ ዝግጅቶች አሉ። ትክክለኛ ሀዞችን በሂደት የተለዋወጡ ሰማናቸዋሉና እርግጠኛውን እርሶ ይነግሩናል። አንድ ሺ አምስት መቶ የማህበረሰብ ወኪሎች እንበላቸው የሚገኙበት የፖለቲካ አደራጆችንም የሚጨምር ስነ ስርዓት እንዳለ ተገልጿል። ካልተሳሳኩኝ በነገው ዕለት በዋሽንግተን ዲሲ አቆጣጠር ከቀትር በኋላ ስምንት ሰዓት ላይ ነው የሚካሄደው። ቅዳሜ ኢትዮጵያውያንን በብዛት የሚያገኙበት ዋናው ዝግጅት ዋሽንግተን ዲሲ ኮንቬንሽን የሚካሄደው ስነ ስርዓት አለ። እስኪ ጠቅለል አድርገው ይንገሩን። ምን አይነት ስነ ስርዓቶች የቱን ያህል ሰዎች በየትኛው ቦታ በዚህ ሰዓት ትክክለኛውን የመጨረሻ ነገር ለማወቅ ለሚፈልጉ ሰዎችም ጭምር በሚጠቅም መልኩ አቶ ደመቀ አሉላ አመሰግናለሁኝ። ይሄ ቅድም ዶክተር ጌታቸው ያነሱ የነበሩት አይነት መድረክ ወደፊትም ተጠናክሮ ሚቀጥል ነው የሚሆነው። የጠቅላይ ሚኒስትሩም ጉዞ ይሄ ድልድይ ለማፍጠር እንዲያመች ነው። በጣም ብዙ ኢትዮጵያውያን ብዙ አይነት ዳይቨርሲፋይድ እውቀት ይዘው የሚኖሩበት ሀገር ነው። ይሄን ሀገር ደግሞ ያላቸውን እውቀት ወደ ሀገር ቤት ተመልሰው ሀገራቸውን ሊጠቅም የሚችሉበትን በእውቀታቸው፣ በሙያቸው፣ በገንዘባቸው እና ደግሞ የቀሰሙትን ቴክኖሎጂም ወደ ሀገራቸው በመውሰድ ሀገራቸውን ለማገልገል እንዲችሉ ኢትዮጵያውያን በሚችሉት ልክ ሰርብ እንዲያደርጉ የግንኙነት ድልድይ ለመፍጠር የተፈጠረ መድረክ ነው። የተባለው መልእክት በተባለው ቁጥር ልክ የሚደረገው ውይይትም የውይይቱ ሂደት በሚዲያም ይፋ የሚደረግ ስለሆነ የሚተላለፉ መልእክቶች የሚተላለፉ መልእክቶችን ከጠቅላይ ሚኒስትራችንም ከምሁራንም በኩል እንዲሁም ከህዝቡ በሌሎች መድረኮችም የሚኖረው የውይይት ፕሮግራሞቻችን ለህዝብ በቀጥታ ስርጭት የሚተላለፉ በመሆናቸው እየተገኘም ያልተገኘም በተለያዩ መገናኛ ዘዴዎች ተጠቅሞ መልእክቶቹን እንዲያዳምጣቸውና መልእክቶቹን ከጠቅላይ ሚኒስትሩ የሚተላለፉ ያደራ መልእክቶች ከህዝቡ ለጠቅላይ ሚኒስትሩ የሚሰጡ ደግሞ እንደዚሁ የአደራ መልእክቶችን ክትትል ሊያደርግ እንዲችል በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ ኝ ዝግጅታችን በተመለከተ ነገ የፖለቲካ ፓርቲዎች ጋር ውይይት ይደረጋል። ባዘወይ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሁለቱም ቤተ ክርስቲያን መሪዎች ጋር ባለፈው ሳምንት ወይም ዛሬ ይፋ ከተደረገበት ቀን ጀምሮ ሁለቱ ብሎ መጥራት የሚቻል አይደለም። እንደ ድሮዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባቶችን በሰላማዊ መንገድ አብሮ ለመስራት የደረሱበትን ስምነት መግለጫ እየተሰጠ ነው የሚገኘው። ወተር ጌት ይሄ አንዱ የስራ አካል ነው። ሰውየው አገር አገር አሜሪካ ከመጡበት ሰአታት ወዲህ መግለጫ ወደ ስራ የገቡበት ሁኔታ ነው ያለው። እሱን ተከትሎ ነገ ከሰአት በኋላ የፖለቲካ ፓርቲዎች ጋር ውይይት የሚደረግ ነው። ለቀጣዩ ውይይት በር ለመክፈት እንዲያመች ነው እንጂ የመደራደሪያ መድረክም ተደርጎ አይደለም የሚወሰደው። ግን ይሄ የመጀመሪያ ምዕራፍ የመገናኛ የመወያያ ፕላትፎርም ለመፍጠር እንዲያመች የተፈጠረ መድረክ ነው በዚህ መድረክም እንደዚሁ ውይይት ይደረጋል ከዛ ውጭ ከሰአት ማታው ነው ዶክተር ጌታቸው ያሉት ውይይት ፕሮግራም ነው ከሙያተኞች ጋር ቅዳሜ ከማለዳ ዘጠኝ ሰአት በዚህ ሀገር አቆጣጠር ዘጠኝ ሰአት ኤኤም ጀምሮ በሮች ክፍት ይሆናሉ በሮች ክፍት ይሆናሉ። የአቶ ደመቀ ሙሉ ማብራሪያም ሆነ ሥነ ሥርዓቶቹን አስመልክቶ ለደረሱን የሕዝብ ጥያቄዎች መልስ በነገው ምሽት እናቀርባለን። እንግዶቼን አመሰግናለሁ። አድማጮች ፕሮግራሙ ይቀጥላል፣ አላበቃም። በእኛ በኩል ሰላም፣ ደህና ደሩ። የትግርኛው ፕሮግራም ይከተላል።